Hagarinya report ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር መዋሏን አስታወቀች። ኢትዮጵያ የመጨረሻው የማርበርግ በሽታ ታካሚ በምርመራ ከቫይረሱ ነጻ መሆኑ ከተረጋገጠ በኋላ ለአርባ ሁለት ተከታታይ ቀናት አዲስ የቫይረሱ ተጠቂ አለመመዝገቡን ተከትሎ የማርበርግ ቫይረስ ወረርሽኝ በቁጥጥር ስር መዋሉን ይፋ አድርጓል። የጤና ሚኒስቴር የጤና ሚኒስቴር ጥር 18 ቀን 2018 ዓ ምት ባካሄደው ይፋዊ መርሃ ግብር ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ በሀገራዊ ወረርሽኝ መቆጣጠ መመሪያዎችና በዓለም ጤና ድርጅት መስፈርቶች መሰረት ይፋዊ መግለጫ መስጠታቸውን አስታውቀዋል። በመጀመሪያ በደቡብ ኢትዮጵያ ጂንካ ከተማ ተከስቶ የነበረው ወረርሽኝ በተሳካ ሁኔታ መገታቱንም ነው ያረጋገጡት። ሚኒስትሯም የመጨረሻው ታካሚ ከቫይረሱ ነፃ መሆኑ ከተረጋገጠ ወዲህ ምንም አይነት አዲስ የኢንፌክሽን ሁኔታ ባለመታየቱ ወረርሽኙ በቁጥጥር ስር መዋሉን በይፋ ለማወጅ ተችሏል ብለዋል። ዶክተር መቅደስ በጂንካ ተከስቶ የነበረው ሄሞራጂክ ፌቨር በማርበርግ ቫይረስ አማካይነት የመጣ መሆኑን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ብሔራዊ ላቦራቶሪ በተደረገ የጂኖም ምርመራ መረጋገጡን ሚኒስቴሩ ያስታወቀው በህዳር 2018 ዓ ምት ነበር። ወረርሽኙ በኢትዮጵያ የታሪክ መዝገብ የመጀመሪያው የማርበርግ ቫይረስ በሽታ ክስተት ሲሆን በቫይረሱ ከተያዙ 14 ሰዎች መካከል ዘጠኙ ለህልፈት መዳረጋቸውንና ቀሪዎቹ ታካሚዎች ግን ሙሉ በሙሉ አገግመው ወደ ቤተሰቦቻቸው መቀላቀላቸው መገለጹ አይዘነጋም። የኢትዮጵያ ብሔራዊ ባንክ የግማሽ ቢሊዮን ዶላር ጨረታ አከናወነም። ብሔራዊ ባንክ ባወጣው የ500 ሚሊዮን ዶላር ጨረታ ላይ የ92 ሚሊዮን ዶላር ተጨማሪ ፍላጎት በባንኮች በኩል መታየቱም ተገልጿል። ይህም ባንኩ ባቀረበው የውጭ ምንዛሬ መጠንና በተፈለገው መጠን መካከል ያለውን ክፍተት ይፋ ማድረግ ከጀመረበት ጊዜ ወዲህ ከፍተኛ ሆኖ መመዝገቡ ተገልጿል። የኢትዮጵያ ብሔራዊ ባንክ 500 ሚሊዮን ዶላር ጨረታ ያቀረበ ሲሆን የተጫራች ባንኮች ፍላጎት ግን 592 ነጥብ 3 ሚሊዮን ዶላር ሆኖ ታይቷል። የባንኩ ጨረታ ከባለፈው ጊዜያት ጋር ሲነጻጸር የኢትዮጵያ ብር የመግዛት አቅም በ11 ሳንቲም ያጠናከረ ሆኗል። ጥር 12 ቀን 2018 ዓ ም 15ኛ ዙር ጨረታውን አድርጎ የነበረው የኢትዮጵያ ብሔራዊ ባንክ 16 ዙር የውጭ ምንዛሬ ጨረታውን ትላንት አከናውኗል። በዚህም መሠረት የቀረበው የ500 ሚሊዮን ዶላር ምንዛሬ በአማካይ አንድ የአሜሪካን ዶላር በ154 ነጥብ 81 ብር ተሸጧል። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ ላይ 31 ባንኮች የተሳተፉ ሲሆን ከባለፈው ጨረታ ጋር ሲነጻጸር የ11 ባንኮች ተወዳዳሪነት ብልጫ ታይቷል። በተከናወነ ነው የውጭ ምንዛሬ ጨረታ ከ30 ባንኮች ውስጥ 25 ባንኮች 1 ዶላር በ154.81 ብር በጨረታ ገዝተዋል ይህም ከትላንትናው ጨረታ በ10 ባንኮች ያነሰ ነበር ለ16ኛ ጊዜ ትናንትና የቀረበው በ430 ሚሊዮን ዶላር ብልጫ ያለው ነው በሪል ስቴት አልሚዎችና በቤት ገዢዎች መካከል የሚፈጠሩ አለመግባባቶችን የሚፈታ ስምምነት ተፈጸመም። ስምምነቱ በኢትዮጵያ ሪል ስቴት ግብይት ላይ በሻጭና በገዢ መካከል ያለውን አለመተማመን ለመቅረፍ ያስችላል የተባለ ሲሆን ይህ ስምምነት የተደረገው በኢትዮጵያ ሪል ስቴት አልሚዎች ማህበርና በአዲስ አበባ ንግድና ዘርፍ ማህበራት መካከል ነው። የፊርማ ስነ ስርዓቱ ከዘርፉ ጋር በተያያዙ የሚነሱ አለመግባባቶችን ከፍርድ ቤት ውጭ በሆኑ የሰላማዊ የግልግል ስርዓቶች ለመፍታት የሚያስችል ነው ሲሉ የኢትዮጵያ የሪል ስቴት አልሚዎች ፕሬዚዳንት አለማየሁ ከተማ ለሀገር ውስጥ መገናኛ ብዙኃን ተናግረዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር ከተመሰረተ ዘጠኝ ወር ያስቆጠረ ሲሆን የሪል ስቴት ዘርፉ ለሀገር ውስጥና ለውጭ ኢንቨስተሮች መሠረታዊ የመጠለያ ፍላጎትና የንብረት መብትን በማረጋገጥ እንደዚሁም በንግድና በማኑፋክቸሪንግ ተቋማት ግንባታ በኩል ለኢኮኖሚው ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ማህበሩ ገልጿል። መንግስት በቅርቡ ባቀረበው እቅድ አንድ ነጥብ አምስት ሚሊዮን ቤቶች እንደሚገነቡና ለዚህም የሪል ስቴት ዘርፉ ትልቅ ድርሻ እንደሚ ኖረው መገለጹ ይታወሳል። በአዲስ አበባ የሲቪል ምዝገባና ነዋሪነት አገልግሎት ውስጥ የሚሰሩ ሃምሳ ሁለት ሰራተኞች የስነ ምግባር እርምጃ ተወሰደባቸው። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በህገ ወጥ ተግባርና በብልሹ አሰራር ላይ ተሰማርተው አገኘኋቸው ባላቸው 52 ሰራተኞቹ ላይ ጥብቅ አስተዳደራዊና ህጋዊ እርምጃ መውሰዱም ገልጿል። ኤጀንሲው ይህንን እርምጃ ይፋ ያደረገው የዲጂታል መታወቂያ ምዝገባን በሁሉም የከተማ ወረዳዎች ማዳረሱን በገለጸበት የስድስት ወራት ሪፖርቱ ነው። ኤጀንሲው የአገልግሎት አሰጣት ግልጽነትን ለማረጋገጥ ባደረገው ክትትል በከባድና በቀላል የዲስፕሊን ጉድለት ጥፋተኛ ሆነው የተገኙ ሰራተኞችን መለየቱንም አስታውቋል። በዚህም መሰረት በድምሩ 52 ሰራተኞቹ ላይ የቅጣት እርምጃ የወሰደ ሲሆን ከእነዚህም መካከል 15ቱ በፈጸሙት ከባድ ጥፋት ጉዳያቸው በህግ ተይዞ በፍርድ ቤት እየታየ እንደሚገኝም ተገልጿል። በተጨማሪም ሁለት ሰራተኞች ከስራ ሙሉ በሙሉ እንዲሰናበቱ መደረጉን ኤጀንሲው አስታውቋል። በኢትዮጵያ የሚገኙ ዓለም አቀፍ ትምህርት ቤቶች 30 በመቶ የውጭ ሀገር ተማሪዎችን ካላካተቱ ደረጃቸው ዝቅ ሊደረግ ነው። ትምህርት ሚኒስቴር አለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30 በመቶ የውጭ ሀገር ዜጋ እንዲሆኑ የሚደነግገውን አዲስ ሕግ እስካላሟሉ ድረስ ከበርካታ የግል ትምህርት ቤቶች ውስጥ የዓለም አቀፍ ትምህርት ቤት ደረጃን ለመሰረዝ ማቀዱ ነው የተገለጸው። ደንቡ በፈረንጆቹ 2025 መገባደጃ ላይ ከወጣ የአጠቃላይ ትምህርት አዋጅ የተቀዳ ሲሆን አለም አቀፍ የሚል ስያሜ የተሰጣቸው ትምህርት ቤቶች በዋናነት የሀገር ውስጥ ብቻ ሳይሆኑ የውጭ ማህበረሰብንም እንዲያገለግሉ ለማድረግ የተደነገገ ነው ተብሏል። የትምህርት ሚኒስቴር ሪፋዊ መመሪያ ተግባራዊ ከተደረገ አሁን ያሉ አብዛኞቹ አለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና በሀገር ውስጥ እንዳሉት ሌሎች የግል ትምህርት ቤቶች ሁሉ የግል ትምህርት ቤት ሆነው ሊመደቡ ይችላሉ ተብሏል። ትምህርት ቤቶቹ የብሪቲሽ ወይም የአሜሪካን ስርዓተ ትምህርት በማስቀረት የኢትዮጵያ ብሔራዊ ስርዓተ ትምህርት እንዲተገብሩም ነው ደንቡ የሚያስገድዳቸው ተብሏል። በርካታ ወላጆች እነዚህ ትምህርት ቤቶች ልጆቻቸው በአለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ዩኒቨርሲቲዎችን በቀላሉ መቀላቀል እንዲችሉ ቢመርጧቸውም ትምህርት ቤቶቹ በዋናነት የተቋቋሙት ለዲፕሎማት ልጆችና ለውጭ ሀገር ዜጎች መሆኑን ሚኒስቴሩን በመጥቀስ ካፒታል ጋዜጣ ዘግቧል። በመጨረሻም የአትሌት ቀነኒሳ በቀለ የ19 ዓመታት ክብረ ወሰን ተሰበረም። ስመ ጥሩ አትሌት ቀነኒሳ በቀለ የበርካታ ውድድሮች ክብረ ወሰን ባለቤት መሆኑ ይታወቃል። በፈረንጆቹ 2007 በበርሚንግሃም የተካሄደውን የ2000 ሜትር የቤት ውስጥ ውድድርን በ4 ደቂቃ ከ49 ሰከንድ ከ99 ማይክሮ ሰከንድ በመግባት ላለፉት 19 ዓመታት የግሉ ክብረ ወሰን አድርጎት መቆየቱ አይዘነጋም። ይህ ክብረ ወሰን ሰሞኑን በአሜሪካ ቦስተን በተካሄደው የቤት ውስጥ የ2000 ሜትር ውድድር ተሰብሯል። አሜሪካዊው የመካከለኛ ከፍተኛ ርቀት ሯጭ ሆብስ ኬስለር ርቀቱን በአራት ደቂቃ ከ48 ሰከንድ ከ79 ማይክሮ ሰከንድ በመግባት ክብረ ወሰኑን አሻሽሎታል። ሁለተኛ ደረጃን የያዘው ግራንት ፊሸርም በአራት ደቂቃ ከ49 ሰከንድ ከ48 ማይክሮ ሰከንድ በመግባት የቀነኒሳን ኒሳን ሰዓት አሻሽሏል። ሀገርኛ ሪፖርት